የአማራ ክልል ርዕሰ መስተዳደር አቶ አገኘው ተሻገር በመግለጫቸው ጠላት ያሉትን ህዋት ለመመከትና የተቃጣውን ወረራ ለመቀልበስ በግልም ሆነ በመንግስት የታጠቀ ማንኛውም የአማራ ተወላጅ ከዛሬ ጀምሮ ራሱን ለግዳጅ ዝግጁ እንዲያደርግ ጥሪ አቅርበዋል። በክልሉ ውስጥ የሚገኝ ማናቸውም የመንግስት የጦር መሳሪያ የታጠቀ ሀይል በክልላችን የሚገኝ የመንግስትን የጦር መሳሪያ የታጠቀ ሚሊሻ፣ ሚሊሻ ያልሆነ በክልላችን ውስጥ የሚገኝ የግል ጦር መሳሪያ የታጠቀ በሙሉ በክልላችን ውስጥ በሁሉም ቀበሌዎች የሚገኝ አካላዊ ሁኔታው ለግዳጅ ብቁ የሆነ ለጦርነት ብቁ የሆነ ወጣት በሙሉ ከነገ ጀምሮ በሁሉም የወረዳ ማዕከል እንዲከት፣ ይህ የክተት ጥሪ ተላልፏል። ሁሉም ሰው ለጸረ ወያኔ ትግል ራሱን ዝግጁ ማድረግ ይቻላል። በጸጥታው ዘርፍ የነበሩና በተለያዩ ምክንያቶች ከውትድርና ስራቸው የተሰናበቱ አባላት ባለፈው በተደረገላቸው ጥሪ መሰረት የህልውና ዘመቻውን በመቀላቀል ጠላትን እየተፋለሙ ነው ብለዋል። ሁሉም የክልል ልዩ ኃይልና ሚሊሻችን ወደ ግንባር ለመዝመት ያደረገው ተሳትፎ ባደረግለት ጥሪ ልክ ያደረገው ተሳትፎ ጥሩ ነው። የተመላሽ ሰራዊት አባላት፣ የተመላሽ ሰራዊት መኮንኖች፣ በግፍ ከሰራዊቱ የተሰናበቱ ጀኔራል መኮንኖች በአሁኑ ሰዓት ልዩ ኃይላችን ተቀናቅለዋል። ተመላሽ ሰራዊት የሆኑ በግንባር ተሰልፈው ስፔሌክ ጁንታን እየተፋለሙት ይገኛል ይገኛሉ። አሁን ያለውን አሁናዊ ሁኔታ ሲያስረዱም በአሁኑ ሰዓት ጠላት ሙሉ በሙሉ በራያ ግንባር የማጥቃት ሙከራ እያደረገ ነው ያለው፣ በጠለምት አካባቢ ማጥቃት እያካሄደ ነው ያለው፣ በዋግ እና በወልቃይት አካባቢ እንደዚሁ ተመሳሳይ ትንኮሳዎች እያካሄደ ያለበት ሁኔታ ነው የሚገኘው። ጠላት ያለ የሌለ ሀይሉን ተጠቅሞ ነው በሁሉም አቅጣጫዎች አገር ለማፍረስ እየተንቀሳቀሰ ያለው። አስራ ሁለት ዓመት ህጻናት እስከ ስልሳ ሰባ ዓመት አዛውንቶች ይሳተፉበት ነው የትግራይ በዚህ ጦርነት ልጆችን እያስጨረሰ ነው ያለው። በወሎ ዩኒቨርሲቲ የታሪክ ተመራማሪ ዶክተር አለማየሁ ወርቅሁን በበኩላቸው አማራና ትግራይ የጋራ ድንበር የሚጋሩ ክልሎች በመሆናቸው የመጀመሪያው ገፈት ቀማሽ አማራ ክልል በመሆኑ የወጣው ክተት ትክክለኛና ወቅታዊ ነው። ሆኖም ችግሩ በአማራ ክልል ተወስኖ የሚቀርብ ባለመሆኑ ሌሎች ክልሎችም ለጉዳዩ ልዩ ትኩረት ሊሰጡ እንደሚገባ ማሳስበዋል። በአንደኛ መንገድ አማራው እና ትግሬ አንድ አይነት ተመሳሳይ የጋራ የሆነ አስተዳደር ዋሰን የሚቀሩ ማህበረሰቦች እንደመሆናቸው መጠን ደግሞ ቀጥተኛ የሆነ ወዲያውኑ ተጠቂ የሆነው አማራ ይሁን እንጂ ዲኤልኤ ቢሆን የተነሳው ዋናው አጀንዳውና ጥፋቱ ሌሎችን አብሮ የሚበላ መሆኑን ያሳያል። ከዚያ አንጻር የታወጀው አዋጁ ትክክለኛ ነው። የመኖር እና ያለመኖር ጉዳይ ስለሆነ፣ የህልውና ጉዳይ ስለሆነ አንዱ ብሔር ብቻ ሳይሆን ኢትዮጵያዊ ስሜት ያለው ሰው ሁሉ አብሮ ሊዋጋው የሚችለው ሂደት ነው። ቀሪው የኢትዮጵያ ሕዝብ ደግሞ በማንኛውም አቅሙ በሚችለው መንገድ ሊያግዝ እንደሚገባ አመልክተው፣ በተለይ ካልተረጋገጠ ወሬ እራሱን ሊያርቅ እንደሚገባም ተናግረዋል። ከመከላከያ ሀገርና ከአማራ ክልል ልዩ ኃይል ጋር አብሮ መሰለፍ ምሰል አለበት። ሰለፍ ምንድነው? አንደኛ በሎጂስቲክ ደግሞ ጦር ከፈጣው ወሬ የፈጣው ይባላል እና የተለያዩ መንገዶችን የተጠቀሙ ፕሮፓጋንዳ ብዙ መንገድ እየሰሩ ነው። እና ካልተፈለገ ፕሮፓጋንዳን መታገል እንችላለን። ስለዚህ የሚለቀቀው ነገር ሁሉ ትክክለኛ ለመሆኑን መረዳት እንችላለን። መንግስት ጋር አብሮ እችን መጓንት ሆኖ ተሰልፈው ይህንን ቡድን ማስወገድ የአማራ ብሔራዊ ንቅናቄ አብን ስራ አስፈጻሚ ኮሚቴ አባልና የህዝብ ግንኙነት ኃላፊው አቶ ጣሂር መሐመድ ለዶቸቤሌ በሰጡት አስተያየት የክልሉ መንግስት ያወጣውን የክተት መግለጫ ድርጅታቸው በሙሉ ልብ ይደግፈዋል። ተንቀሳቅሶ ኃይል በሀገር ሉዓላዊነት የአማራ ጠላት እንቅስቃሴ የሚያደርገውን አሸባሪ ቡድን አጠቃላይ ሀገረ መንግስቱን ለመጠበቅም የአማራን ህዝብ ለማስጠበቅም ከዛሬው የክተት አዋጁን ከመቀበላችንም በፊት ቀደም ይዞ ነው ይህንን ክተት አዋጅ በእኛ በኩል አስተላልሰን የነበረው። በዛሬ ክልሉ መንግስት ይህንን ጥሪ ሲያስተጋባ በኛ በኩል በሙሉ ልብ የሚቀበለው እና ቀደም ያለ ሀሳባችን መሆኑን አጽንኦት ሰጠን በመግለጽ የሚፈልግ ነው። ሰባት ሺህ አምስት መቶ አባላት ያሉት የምስራቅ ጎጃም ዞን የቀድሞው የኢትዮጵያ መከላከያ ሰራዊት ማህበር ሰብሳቢ መቶ አለቃ ሙሉ አለም አበበ ጥሪውን መቀበላቸውንና አስፈላጊውን ሁሉ ለማድረግ ዝግጁ መሆናቸውን ገልጸዋል። የመንግስት አካላት ጋራ ውይይት አድርገናል። ሀያ አንድ ወረዳዎች አሉ በምስራቅ ጎጃም ስር የእነዛ ተብታኒና ጸያሳ እነሱ ጋራ ጥሪ በማድረግ እኛም የመንግስትን ከመጥሪውም ሙሉ ለሙሉ ተቀብለናል። ዓለምነው መኮንን ለዶች ለዶቸቤሌ ራዲዮ ባህር ዳር